Voice of America VOA Yo, I'm Eric Adams, Radio Taviano. The ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ማክሰኞ ሚያዝያ 14 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የተባበሩት መንግሥታት ድርጅት በደቡብ ሱዳን በጎሳ ልዩነት የተነሳ ተፈጸሙ ያላቸውን ግድያዎች አውግዟል። ሰላማዊ ሰዎች እንደ ሁልጊዜውም በጦርነት ወላፈን እየተገረፉ ይገኛሉ። ከአካባቢው ባለሥልጣናት ጋር በመተባበር በግጭቱ መሃል የሚፈጸሙ ግድያዎች ማጣራት እንዲደረግባቸው ብቻ ሳይሆን እንዲቆሙም እንወተውታለን። የተባበሩት መንግሥታት ድርጅት ቃል አቀባይ ኒክ በርንባክ በዩኒቲ ግዛት ስለ ተባባሰው ግድያ የሰጡትን ቃል በምሽቱ ዝግጅታችን ይዘናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን አድማጮች 1431 መካከለኛ ሞገድ ላይ አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታ ጤና ይስጥልኝ እንደምናመሻችሁ። የደቡብ ሱዳን አማጽያን ባለፈው ሳምንት ትንሽቱን ከተማ ቤንትዊን ከተቆጣጠሩ በኋላ በመቶዎች የተቆጠሩ ሰዎችን ገድለዋል ብሎ የተባበሩት መንግሥታት ድርጅት ያሰማውን ውንጀላ አስተባብለዋል። የሽምቅ ተዋጊዎቹ ቃል አቀባይ ሉል ሩዋይ ኮንግ ሲናገር በቤንትዊ በተፈጸመው ግድያ የሽምቅ ተዋጊዎቻችን እጅ የለበትም፣ ግድያውን የፈጸሙ የመንግስቱ ኃይሎችና ሌሎች ወገኖች ናቸው ብሏል። ትናንት ሱዳን ሰኞ ነው። የተባበሩት መንግስታት የደቡብ ሱዳን ተልእኮ አማጽያኑ ውጊያውን ሸሽተው በአቅራቢያው የተደበቁ ሲቪሎች ላይ ጥቃት አድርሰው ከ200 የሚበልጡትን ሲገሉ ከአራት መቶ በላይ አቁስለዋል ሲል የወነጀለው የሶማሊያ ነውጠኞች አንድ ሌላ የፓርላማ አባል ገድለናል ሲሉ አስታወቁ። አልሸባብ ዛሬ ማክሰኞ ሞቃዲሾ መዲና የሚባለው ቀበሌ ውስጥ በደፈጣ ጥቃት ተተኩሶባቸው የሞቱትን አብዲያዚዝ ኢሳክ ሙርሳል የተባሉትን የምክር ቤት አባል የገደልን እኛ ነን ሲል አውጇል። በምክር ቤት አባላት ላይ ጥቃት ማድረሳችንን እንቀጥላለን ሲልም አልሸባብ አስጠንቅቋል። ከአልቃይዳ ጋር ግንኙነት ያለው ይኸው ቡድን ትናንት ሰኞ በሞቃዲሾ ኢሳክ ሞሐመድ ኢብራሂም የተባሉትን የምክር ቤት አባል የገደለውንና አንድ ሌላ አባል ያቆሰለውን የመኪና ላይ የቦምብ ጥቃት ያደረስን እኛ ነን ሲል አስታውቋል። የዩጋንዳ ጦር ሰራዊት የሎርድስ ሬዚስታንስ አርሚ የተባለውን ሽምቅ ተዋጊ ቡድን አዛዥ ተማርኳል፣ ቡድኑ አጉቷቸው የነበሩ አስር ሰዎችም አስለቅቀናል ሲል አስታወቀ። የዩጋንዳ ጦር ሰራዊት ቃል አቀባይ በሰጠው መግለጫ ኤልአርኤን እያሳደዱ ያሉት አፍሪካውያን ወታደሮች የተዋጊ አዛዡን ቻርልስ ኦኬሎን መካከለኛው አፍሪቃ ሪፑብሊክ ውስጥ አግኝተው ይዘውታል ብሏል። ወታደሮቹ ከኤልአርኤ እጅ ካስለቀቋቸው ውስጥ የሚበዙት ልጆች መሆናቸውንም ቃል አቀባዩ አስታውቋል። ኤልአርኤ መንደሮችን በማጥቃትና በመዝረፍ በዚያም ላይ ልጆችን በተዋጊነት በመመልመል ክፉ ተግባሩ የሚታወቅ ነው። ሩሲያ የዩክሬንን ቀውስ ለመፍታት በቅርቡ የገባችውን ቃል እንድታከብር የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን አሳሰቡ። ዩክሬን የወደፊት እድሏን ለማሳካት ትግል ላይ ነች ብለዋል ምክትል ፕሬዚደንቱ። ምክትል ፕሬዚደንት ባይደን ዛሬ ከዩክሬን ጊዜያዊ ጠቅላይ ሚኒስትር አርሴኒ ያሴንኩቭ ጋር በኪቭ ባደረጉት ጋዜጣዊ ጉባኤ ሩሲያ ወሬዋን ትታ በምስራቅ ዩክሬን የመንግስት ህንጻዎችን የተቆጣጠሩትን ተገንጣይ ኃይሎች መርዳቷን ልታቆም ባለፈው ሳምንት ጄኔቫ ላይ የገባችውን ቃል ታክብር ሲሉ አሳስበዋል። ዩክሬን አንድ ሀገር ነች፣ አንድ ሀገር ሆና መኖርም አለባት ሲሉ ያስገነዘቡት ምክትል ፕሬዚደንቱ ዩናይትድ ስቴትስ ደግሞ ዩክሬንን በዚህ ጎዳና ብቻዋን እንድትጓዝ አትተዋትም አብረናችሁ እንጓዛለን ብለዋል። ዩናይትድ ስቴትስ ለፕሬዝደንታዊ ምርጫው ወጪ መርጃ የምትሰጠውን 11 ሚሊዮን ዶላር ጨምሮ ተጨማሪ 50 ሚሊዮን ዶላር ለዩክሬን መንግስት እንደምትለግስም ምክትል ፕሬዝደንቱ አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በ24 ሰዓታት ልዩነት ሁለት የፓርላማ አባላት ተገደሉ። አደጋዎቹን የጣለው አልሻባብ መሆኑን ቡድኑ ራሱ አስታውቋል። እነዚህ ተከታታይ ግድያዎች የሶማሊያ ጸጥታ እየተጋፈጠ ያለውን ፈተና እንደሚያሳዩ ተነግሯል። ሪፖርተራችን ጌብ ጃስሎ ከናይሮቢ የላከው ዘገባ አለ። እንደ ራሴ አብዲ አዚዝ ኢሳቅ ሙርሳል ዛሬ ማለዳ ላይ ከቤታቸው ሲወጡ ባልታወቁ ታጣቂዎች ተመጥተው መውደቃቸውን የሶማሊያ ባለሥልጣናት አስታውቀዋል። ትናንትም ኢሳቅ መሐመድ የሚባሉ የምክር ቤቱ አባል የራሳቸው መኪና ውስጥ በተጠመደ ፈንጂ መገደላቸው ተገልጿል። የትናንቱ ፍንዳታ አንድ ሌላ እንደራሴም በጽኑ አቅስሏል ሁለቱንም አደጋዎች የጣልኩት እኔ ነኝ ብሏል። የአልቃይዳው ግብረ አበር ታጣቂ ቡድን አልሸባብ። የሶማሊያ ጠቅላይ ሚኒስትር አብዲ ወሊ ሼህ ዛሬ ወጥተው ግድያዎቹን ሲያወግዙ እንዲህ አይነቶቹ አድራጎቶች የሶማሊያ ሕዝብ ሽብርተኝነትን ድል እንዲነሳ ይበልጥ ያጠነክሩታል ብለዋል። የጠቅላይ ሚኒስትሩ ቃል አቀባይ ሬድዋን ሐጂ የሁለቱን እንደራሴዎች ሥራዎች በአድናቆት ዘክረዋል። ሁለቱም እንደራሴዎች ለሀገሪቱ ለመስራት ቁርጠኞች ነበሩ። የየአካባቢውን ማህበረሰቦች ለመደገፍ ሰለቸን ሳይሉ ሲደክሙ ነበር። በሶማሊያ ሰላም ወርዶ ለማየት በጣም ይመኙ ነበር። የአልሻባብ ተዋጊዎች የሞቃዲሾን አብዛኛውን ክፍል ተቆጣጥረው የነበረ ቢሆንም በአፍሪቃ ህብረት ኃይሎች በተከታታይ በደረሰበት ጥቃት በቅርብ ሳምንታት ውስጥ አስር ከተሞችን ከእጁ ማጣቱ ተዘግቧል። በሀገሪቱ ውስጥ ያለው የጸጥታ ሁኔታ እየተሻሻለ መሆኑን ቃል አቀባዩ ሀጂ ጠቅሰው ለትናንትናና ለዛሬዎቹ ጥቃቶች ተጠያቂዎቹን መንግስት አሳዶ እንደሚይዛቸው ዝተዋል። የሰላም አስከባሪ ኃይሉ አሚሶም አድራጎቱን አውግዞ ዛሬ በትዊተር ገጹ ላይ ባወጣው መልእክቱ የጥቃቱን አቀናባሪዎች ይዞ ለፍትህ ለማቅረብ በሚደረገው ጥረት ውስጥ ከመንግስቱ ጋር በቅርበት እንደሚሰራ አስታውቋል። ወደ ተከታዩ ዘገባ እናልፋለን። ኬንያ ኬንያ ውስጥ በስደተኞች ላይ የተጀመረው አፈሳና እየተወሰደ ያለው እርምጃ በዓለም አቀፉ የወንጀል ችሎት የተከሰሱት የሀገሪቱ መሪዎች በዙሪያቸው ያለውን ሁኔታ ለማድበስበስ አስበው የፈጠሩት ነው ሲሉ ስደተኞቹ የወቀሱ ነው። በሌላ በኩል ደግሞ ለችግሩ መፍትሄ ለመፈለግ ከመንግስት ጋር እየሰራ መሆኑን ናይሮቢ የሚገኘው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቢሮ ለቪኦኤ ገልጿል ል የኬንያ መንግስት እስካሁን ለሀገሪቱ የስደተኞች ችግር ዘላቂ መፍትሄ ለመስጠቱን የሚያነጋገርኳቸው እየተናገሩ ነው። ላለፉት ሀያ አመታት ኬንያ ውስጥ በስደተኝነት የኖሩ ስማቸውን እንድጠቅስ ያልፈለጉ አንድ ስደተኛ እንደነገሩኝ ኬንያ ውስጥ እንዲህ አይነት በስደተኞች ላይ የመዝመት እንቅስቃሴዎች አልፎ አልፎ እንደሚከሰቱ አስታውሰዋል። ፋይላጅን ተፊተ ብሎ አንድ ጊዜ የተነሳበት ጊዜ አለ። መቼ ነበረ? ታስወጣላችሁ ብሎ ጁን ተርቲ ቱ ኦ ፋይቭ ላይ ነው ይሄ ነገር። በሀይሌ እንደገና በሀይለኛ እንደንደብለው የነበረው በዘጠና ሰባት ዓመተ ምህረት በኢትዮጵያ አቆጣጠር አካባቢ ማለት ነው። ጁን ተርቲ ተብሎ ስም ወጥቶለት ነበረ። እንዲሁም እዛ ዘመንም በጣም ብዙ ሰዎች ተጀንቆ በቃ ጁን ተርቲ ላይ መጨረሻ ኢንድ ነው ስደተኛ መባል እዚህ ማታ አንፈልግም ብሎ እዛን ሰዓት የጂች ልቦ የምትባል የኢሚግሬሽን ኦፊሰር ነበረች። እሷ ነች እዛ ዜና ወጣችው ሊል አድርገው ምንም ሳናቅ ቆሞ ቀረ። እንደገና ደግሞ ዛሬ አንድ አመት በፊትም እንደዚህ ሁለት አመትም ዛሬ ወደ ትዌንቲ ትዌልቭ ላይ እንደዚህ የተነሳ አርበን ሬፊጂዎች ከዚህ መውጣት አለባቸው ተባለ። ውጣ በተባለበት ሰዓት እኛ ምንም እንትን የምለው የለም። ከዛ በፊት ከስድስት አመት በፊት ስድስት አመት በፊትም ያው ስደተኞች አርበን ኤሪያ የሚኖሩት ስደተኞች ሌጋሊ በቃ የሚሰሩበት ቶ ቤትነትና ይፈጠል ና ስሩ አሉ ፈቀዱልን። ከተሞች ውስጥ ኤልያን ተሰጠን። በቃ ኦልሬዲ ከተማ ውስጥ ያለ ሰዎች ቢዝነሳችሁ መንትን ያልጋችሁ ቢዝነስ አስታችሁ መስራት ትችላላችሁ፣ እንዲሁም ኮሚኒቲ ሲያደርጉ ምንድን ነው አሉ። ኤልያኑን ለመውሰድ እናንተ አይዲ ስለሌላችሁ፣ ገንዘባችሁን ባንክ ማስቀመጥ ስለማትችሉ፣ ፍራሽ አርጋችሁ ከምቃጠልባችሁ ለምን ሌጋል እንትን ብላችሁ ተመዝግባችሁ ሊያወዛችሁ በህጋዊ ማስራት ትችላላችሁ። ስላስ ላይ የሚባል ፍቃድም ደግሞ ለስደተኛ በህግ በኬንያ ህግ መሰረት የሚፈቀድ ያለ እሱን አውጥታችሁ ማስራት ትችላላችሁ ያሉ የአንተ ስፋት ሰጡን። ደግሞ እኛ ያለችን ነገር መቼም ሰርቫይቭ ለማድረግ እንግዲህ ከሰው የምንጠብቀው ነገር ስለሌለ፣ ሀያ አመት ያው በራሳችንን ነው የምንኖረው። ከዩ የምንፈልገው ለም ከኬንያ መንግስት የምንፈልገው ለም፣ እኛ ሴል ሰሩን ብቻ ነው የምንፈልገው ያው ፍሪ ደግሞ ሰጡን እንዲሰሩ እንድንሰራ ነበረ። ያን አገኘን። ያ ደግሞ ኤክስ ፓርድ አደረገ። አምስት አመት ከቆየን በኋላ ኤክስ ፓርድ አደረገ። እኛ ቢዝነሳችን እየሰሩ ነው። የዛሬ ሁለ

ገቨርንመንት በዚህ በቴሮሪስት ምክንያት ተነስተው እነሱ ናቸው ከተማ ውስጥ ያሉት አርበን ሲጆች ናቸው። በነሱ ነው ቴሮሪስት መጥተው የሚያጠቃን እና ይውጡ አለ። እንደገና ንጂዎች ና ዩናይት ኔሽን ሄዶ ከሰሳቸው ፍርድ ቤት ከዛ ፈረደ። አይ ፈቅዳችሁላቸዋል እንዲሰሩ ቢዝነስ መንቴን አድርገው ልጆቻቸው እየተማሩ ነው ኑሯቸውን ስለምኖሩ እነዚህ ህዝብ ማፈናቀል የለባቸውም ብሎ ፍርድ ቤት ፈረደባቸው። የዛሬ ከሁለት አመት ወዲህ ነው። ማን ላይ ነው የፈረደው? ፍርድ ቤቱ መንግስት ላይ ነው የፈረደ። ትክክለኛ ያላቸው ብሎ መንግስት ላይ ፈረደ። ና ለእኛ ፈረደለ በተሰጣቸው ፍቃድ መሠረት ኑሯቸውን መስርተው ግብር እየከፈሉ መኖራቸውን ስደተኛው ተናግረዋል። ከዚያ ወዲህ ግን መንግሥቱ የፍርድ ቤቱን ውሳኔና ትእዛዝ እየጣሰ የራሱን ደንቦች ሲያወጣ እርምጃዎችን ሲወስድ መቆየቱንና በጸጥታ ሰበብም የሰሞኑን አፈሳ መጀመሩን ስደተኛው ገልጸዋል። አፈሳው ከአስር ቀናት ለዘለቀ ጊዜ ተካሂዷል። የታሰሩና በኃይል እንዲመለሱ የተደረጉ ሶማሊያውያንና ኢትዮጵያውያን ስደተኞች መኖራቸውም ተገልጿል። ሰሞኑን ሁኔታው ጋብ ያለ ይመስላል ቢባልም ያነጋገርኳቸው እኚህ ስደተኛ የነገሩኝ እስራቱ አሁንም እንደቀጠለ መሆኑን ነው። ያው በአሁኑ ሰዓት ስደተኛ ያው እንደ ስደተኝነት መብቱ ተጠብቆ ሳይሆን ያለው ያው ገንዘብ ያለው ገንዘቡን እያወጣ የሌለውም እየታሰረ በስቃይ ነው ያለው። ይሄ ነው ማለት የሚቻል ነገር የለም። አሁን ከጊዜ ወደ ጊዜ ይሻላል የምባለውም ነገር እየተሻለ አይደለም። የተባበሩ መንግስታትን መጥተው አንዳንድ ነገር ያደረጋሉ ብሎ እንትን ይባላል እነዚህ የተባበሩ መንግስታትም ይህንን አንዳንድ ጊዜ ሲጠየቅ ሌበሮች የሉም እንትን አይቱም እንመጣለን እንከታተላለን ይላሉ ግን ያው ንጌዎችም ምኖችን ምንም ተከታትሎ የሚያደርጉት ነገር የለም። ሲሄዱ ሲጠይቋቸው እንፈታለን ቀልጭጡን ይላሉ ግን ተመልሰው ሲሄዱ ሰዎችም አይፈቱም። ሌጋል ወረቀት ያላቸውም የዩን ወረቀት ያላቸው ሁሉም እዛ ሰፈር እያደረጉ ነው። አይደ ነው እንግዲህ ምን እንደሚያደርግ እየተካሄደ ያለው ገብቶ መፈትሾችም ገብቶ እየተፈተሹ ነው። ተለያዩ ኤሪያ ውስጥ ገብቶ ፈትሸዋል። ገብቶ ፈትሾ ወረቀትን ብኖር ያው ወረቀትን ብኖር ገንዘብ ይፈልጋሉ። ገንዘብ አምጥሩ ነው የሚሉ እንዲ ካልክ ደግሞ ወረቀት እንድታሳያቸው ነው። ስክሪን ወደሚደረግበት ቦታ እዛ ወርደህ ያው ከዛ ተጣርተህ ትወጣለህ ይባላል። ወደዛ እንትን ደግሞ ማንም ማሄድ እንደዛ አይፈልግም። ምክንያቱም ይጣራል ተብሎ እስከምቆይ ብዙ ነገር ብዙ ቀን ሰፈር ማድረግ ስለማትችል ሰው ያለውን ያለውን በቃ ያው ከፊት ማጣጣቢ የሰጣ ነገር ጋ ያደርጋሉ። ዛሬ የታሰሩ ሰዎች አሉ አሉ በብዛት የማውቃቸው ራሱ አሉ። በገንዘብም ሰጥቶ የወጡ ሰዎች አሉ። ማለት ጉዳያቸው ሳይታይ ገንዘብ ብቻ ሰጥተው የወጡ ማለት ነው። ምንም ጉዳይ የሚታይ ነገር የለም። በአይዲ ትባላለ አይዲ ካለ አይዲ ማኖሩም ካወቁ ገንዘብ አምጣል ያ ወኪ ላላ ጣ ወደምታረበት ስክሪን ወደምደረግበት ደ ስክሪን ተደርጌ ትወጣለህ ብሎ እንትን የሚሉ ከዛ ስክሪን የምደረግበት ቦታ ደግሞ ጥሩ ስላልሆነ ማንም ለዛ ፈቃደኛ አይሆንም። የግዴታ በገንዘብ ተዘዛዘ ነው የምትወጣ። እኒህ ስደተኛ ይህንን ችግር የስደተኞችና የጸጥታ ችግር ነው ብለው እንደማያምኑ ተናግረዋል። ይልቅ የፖለቲካ ሊሆን ይችላል ነው የሚሉት። በራሴ ኦብዘርቭ የሚያደርገው ይሄ ፖለቲካል እንትን ነው እንጂ ምንም ሀንድሬድ ፐርሰንት ይሄ እዚህ ነው የሚባለው ነገር አንደኛ፣ እነዚህ ሰዎች ሁለቱ መሪዎች በኢንተርናሽናል ክሪሚናል ኮርት ላይ ኬዝ አላቸው። ይሄ ኬዝ ደግሞ ከእነሱ ላይ እንዲወርድ ይፈልጋሉ። እና በኤኒ ሚንስ በተገኘው ሚንስ ሁሉ እነዚህ ሰበቦችን በማፍጠር የአለምን ኤፌንሽን በማስፋብ ከአለም ላይ አንድን በማግኘት ሁለተኛም ደግሞ የእነሱን ኬዝ ኤክስቴንድ እንድደረግላቸው እነዚህ በተለያዩ ጊዜያቶች የሚፈጥሩት ነገር እንጂ መጡን ለማናገር አይመስልም። ዛትስ ማይ ፐርሰናል ኦፒኒን። ከዚያ በተረፈ ግን የኬንያን ሕዝብ ልዩ ብለው የጠሩት ስደተኛ እስካሁንም እዚያ ያሉት በህዝቡ ድጋፍ መሆኑን ገልጸው ከመንግሥቱ አካላትና ከጸጥታ ኃይሎች የሚፈጸሙባቸው በደሎች የበረቱ ከግለሰቦች ጥቅምና የገንዘብ ፍላጎት ጋርም የተያያዙ መሆናቸውን በአጽንኦት አመልክተዋል። ስለ ሁኔታው የተባበሩ መንግሥታት ድርጅት የያዘው ጥረት ምን እንደሚመስል የጠየቅኳቸው ናይሮቢ የሚገኘው የስደተኞች ጉዳይ ከፍተኛ ኮሚሽነር ጽሕፈት ቤት ቃል አቀባይ ኤማኑኤል ኒያቤራ ከኬንያ መንግሥት ጋር እየመከሩ መሆኑን ገልጸውልኛል። ለአሁኑ መናገር የምችለው ከኬንያ መንግሥት ጋር አብረን መስራታችንንና የምንነጋገረውም ስለ አንድ ነገር መሆኑን ለማረጋገጥ የሚያስችል ውይይት ላይ መሆናችንን ነው። በአሁኑ ጊዜም በጋራ የደረሱበትን ድምዳሜ አስመልክቶ የተናገሩት ቃል አቀባዩ ኒያቤራ በተለይ የሶማሊያን ስደተኞች በሚመለከት ያላቸውን ሀሳብ ገልጸዋል። የምንነጋገረው ስለ ኬንያ ሶማሊያና ዩኤንኤችሲአር ነው። አሁን እንደ መፍትሄ የደረስንበት ሁኔታ በፈቃደኝነት ላይ የተመሰረተ መመለስን ነው። መመለስ የማይፈልጉ ቢኖሩ ምን እንደሚደረግ ስደተኞቹ ይደርሱብናል ስለሚሏቸው የመብቶች ረገጣዎች ብዙ ዝርዝሮችን መናገር ያልፈለጉት የዩኤንኤችሲአር የኬንያ ቢሮ ቃል አቀባይ በሮቻቸው ግን እንደሚባለው ሳይሆን ሁልጊዜም ክፍት መሆናቸውን ተናግረዋል። የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ባለፈው አርብ ባወጣው መግለጫ ኬንያ ውስጥ የሚታየው የስደተኞች ሁኔታ በእጅጉ እንደሚያሳስበውና እንደሚረብሸው ተናግሮ እንደነበር ይታወሳል። የኬንያን ፖሊስ ኮሚሽን፣ የፕሬዚደንቱንና የምክትል ፕሬዚደንቱን ጽህፈት ቤቶች እንዲሁም ሌሎች አካላትን በማነጋገር ጥረታችን እንገፋለን፣ የምንደርስባቸውንም ለእናንተ እናደርሳለን። ወደ ተከታዩ ዘገባ ስናልፍ ደቡብ ሱዳን ይወስደናል። ደቡብ ሱዳን ውስጥ ከመንግስቱ ጋር ውጊያቸውን ያጠናከሩት አማጺያን ባለፈው ሳምንት ቤንቲዩ ከተማን ሲቆጣጠሩ በመቶዎች የተቆጠሩ ሰላማዊ ሰዎችን መግደላቸውን የተባበሩት መንግስታት ድርጅት ልዑክ አስታውቋል። ከመንግስታቱ ድርጅት ዋና መስሪያ ቤት ማርጋሪት በሽር የላከችውን ዜና ሄኖክ ሰማ ጊዜር ያቀርበዋል። የተባበሩት መንግስታት ድርጅት በደቡብ ሱዳን በብሔርና ጎሳ ልዩነት የተነሳ እየተፈጸሙ ናቸው ያላቸው ግድያዎችን አውግዟል። በደቡብ ሱዳን የመንግስታቱ ድርጅት ልዑክ በምሕፃር ዩንሚስ የሚባለው በቤንቲዩ ከተማ በሚገኝ መስጊድ ተጠልለው የነበሩ ሰላማዊ ሰዎች የጥቃት ሰለባ ሆነዋል ሲል መግለጫ አውጥቷል። በጥቃቱም 200 ሰላማዊ ሰዎች ሲገደሉ ወደ 400 የሚሆኑ ደግሞ ቆስለዋል። የሱዳን ነጻ አውጪ አርነት ግንባር ኤስፒኤልኤ ተቃዋሚዎች ተብለው የሚታወቁት ታጣቂዎች በቤንቲዩ መስጊድ ተጠልለው የነበሩ ሰላማዊ ሰዎችን በብሔር ለይተው የራሳቸውን ሰዎች ነጻ ሲያወጡ የማይመስሏቸውን ደግሞ መግደላቸውን ዩኖሚስ ድርጊቱን ገልጾ አውግዟል። የተባበሩት መንግስታት ድርጅት አክሎም የአካባቢውን የሬዲዮ ጣቢያ ስርጭቶች ተጠቅሞ ግድያና አስገድዶ መድፈር እንዲስፋፋ ጥሪ ማቅረብንም አውጉዟል። የዓለሙ ድርጅት ቃል አቀባይ ኒክ በርንባክ ለቪኦኤ ሲናገሩ ወደ ስምንት ሺህ የሚጠጉ የተባበሩት መንግስታት ድርጅት የሰላም አስከባሪዎች በቤንቲዩ እና በሌሎች ስፍራዎች መሰማራታቸውንና የግድያ መረጃውም የተሰበሰበው በሰላም ጓዱ መሆኑን ገልጸዋል። እውነታው በሁሉም ስፍራ ለመገኘት አለመቻላችን ነው። በተጨማሪም የሰላም አስከባሪዎችን ዋና ተልዕኮ በየስፍራው ግጭቱን ሽሽት ተጠልለው የሚገኙ ሰላማዊ ሰዎችን መጠበቅ ነው። በሺዎች የሚቆጠሩ ስደተኞችን በመጠለያ ጣቢያዎች በማኖር ላይ እንገኛለን። እነዚህ ሰዎች የደህንነት ስጋት ያለባቸውና ለመሰረታዊ ዕለታዊ ፍላጎታቸው የእኛን እርዳታ የሚሹ ናቸው። ባለፈው ሳምንት የሰላም አስከባሪዎች በቤንቲዩና ሩብ ክኖና አካባቢዎች በስጋት ላይ የነበሩ በመቶዎች የሚቆጠሩ ሰላማዊ ሰዎችን የደህንነት ጥበቃ ወደሚያገኙበት ማዕከላዊ ጣቢያ አዛውረዋል። በዚህ የስደተኞች መጠለያ ጣቢያ 20 ሺ በላይ ተፈናቃዮች እንደሚገኙም የመንግስታቱ ድርጅት አስታውቋል። የግጭቱ ዑደት አሁንም ቀጥሏል። የማጥቃትና የአጸፋ ምላሽ ዘመቻዎች መካከል ሰላማዊ ሰዎች ተጠምደዋል ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ኒክ በርንባክ ለቪኦኤ ገልጸዋል። ቪልን ን ሰላማዊ ሰዎች እንደ ሁል ጊዜውም በጦርነት ወላፈን እየተገረፉ ይገኛሉ። ከአካባቢው ባለሥልጣናት ጋር በመተባበር በግጭቱ መሃል የሚፈጸሙ ግድያዎች ማጣራት እንዲደረግባቸው ብቻ ሳይሆን እንዲቆሙም እንወተውታለን። በስተ መጨረሻ ውሳኔ የሚሰጡት በደቡብ ሱዳን የሚገኙ ባለሥልጣናት ናቸው። እነኚህ ዘግናኝ ድርጊቶች እንዳይፈጸሙ የመከላከልና የማስቆም ኃላፊነትና ፍቃድ ያለው በእነርሱ እጅ ነው። የደቡብ ሱዳን ግጭት በታህሳስ ወር ከተቀጣጠለ ወዲህ የሀገሪቱን ሰራዊት የሚመሩት ፕሬዚዳንት ሳልቫኪርና የቀድሞ ምክትላቸው ሪያክ ማሻር ታማኝ ወታደሮች መካከል ግጭቱ በእጅጉ ተባብሷል። በዛሬው ዕለት የቪኦኤ ሱዳን ክፍል አገልግሎት እንደዘገበው ለሪያክ ማሻር የታመኑ ኃይሎች በዩኒቲ ክፍለ ሀገር ሌላ ከተማ እንደተቆጣጠሩ አስታውቀዋል። የአማጽያኑ ቃል አቀባይ ጄምስ ጋዴት ዳግ ወታደሮቻቸው በዩኒቲ ግዛት ለደቡብ ሱዳን መንግሥት ጦር የአቅርቦት ማመላለሻ ስልታዊ ከተማ ማዩምን በቁጥጥር ስር መዋላቸውን አስታውቀዋል። በማዩም የሚገኘው የተባበሩት መንግሥታት ድርጅት የሰላም አስከባሪ ኃይል በማዩም ከተማ አቅራቢያ ውጊያ መፋፋሙን አረጋግጦ ከተማዋ በማን ቁጥጥር ስር እንዳለች ግን ሐሳብ ከመስጠት ተቆጥቧል። ከረጅም ዓመታት የእርስ በርስ ጦርነት በኋላ አዲስ ሀገር የመሠረቱት የደቡብ ሱዳን ኃይሎች መካከል የተፈጠረው ፍጥጫ ወደ ለየለት ጦርነት ካመራ ወዲህ ወደ አንድ ሚሊዮን ዜጎች ከቤት ንብረታቸው ተፈናቅለዋል። ተከታዩ ቅንብር የተፈጥሮ አካባቢ ሳይንስና ሕይወት ነው። ጤና ይስጥልኝ የተከበራችሁ አድማጮች። በዛሬ የተፈጥሮ አካባቢ ሳይንስና ሕይወት ፕሮግራም ከግጭት ነፃ ኤሌክትሮኒክስ፣ የሚሊኒየሙ የልማት ግቦች፣ ውሃና የአካባቢ ጽዳት እንዲሁም ከዓለም አቀፍ የሳይንስ ሽልማት የዘንድሮዋ አሸናፊ ዶክተር ሰገነት ቀለሙ ሕይወት ቅንጭብ አድርጌ ያካፍላችኋል። በኮምፒውተሮችና በዘመነኞቹ የተራቀቁ የእጅ ስልኮች ወይም ሞባይል ስልኮች ወይም ስማርትፎንስ ይባላሉ ምርት ውስጥ እጅግ አስፈላጊ ሆነው የሚገጠሙ አንዳንድ ደቃቃ አካላቱ የሚሰሩባቸው የተፈጥሮ ንጥረ ነገሮችና ማዕድናት የሚገኙት በዓለማችን ግጭቶች በበረቱባቸው ወይም አዘውትሮ በማያጣቸው አካባቢዎች ነው። እንዲህ አይነቶቹን ግብአቶች የሚያመርተው ግዙፉ የአሜሪካ ኮርፖሬሽን ኢንቴል ራሱን ከእንዲህ አይነቱ ግዙፍ የግጭት ሁኔታዎች ለማውጣት የወሰነ ይመስላል። ከእንግዲህ ወዲያ ማዕድናትን ግጭቶች፣ ውጥረትና ጦርነት ካለባቸው አካባቢዎች አልገዛም ብሏል። ኢንቴል ምርቶቹንም ከግጭት የጸዱ ሲል መሰየሙን የቪኦኤው ጆርጅ ፑቲክ ዘግበዋል። ወርቅ፣ ታንታለም፣ የቆርቆሮ ብረትን የመሳሰሉ ማዕድናት በዓለም እጅግ የከፉ የጸጥታ ችግሮች ባሉባቸው አካባቢዎች ስለሚመረቱ የጸብ ማዕድናት እየተባሉ ይጠራሉ። የእነዚህ ማዕድናት የናረ ዋጋ ደም አፋሳሽ ፍጭትና መናቆር ካብረታባቸው አካባቢዎች አንዷ አፍሪካዊቱ የተፈጥሮ ሀብት ባለጠጋ ግን እጅግ ቁርቁዝና ድሃይቱ ኮንጎ ዲሞክራሲያዊት ሪፐብሊክ ነች። ቴክኖሎጂውን ጉዳት ላያስከትል በሚችል ሁኔታ ለማስታጠቅ የሚችለውን መሰረተ ልማት ለመዘርጋት የብዙ ዓመታትን ጥረት ጠይቆናል ብለዋል። የኢንቴል ኮርፖሬሽን ከጸብ ነጻ መርሃ ግብር ስራ አስኪያጅ ካሮላይን ዱራን ለቪኦኤ በስካይፕ በሰጡት መግለጫ እነዚህ ማዕድናት በምርቶቻችን ውስጥ የት እንደሚገቡ እናውቃለን እነሱ ያሉባቸውን ቁሳቁስ የሚያቀርቡልን እነማን እንደሆኑ እናውቃቸዋለን። ስለዚህ የመጀመሪያዎቹን ጥቂት ዓመታት ያሳለፍ ነው አንጥረኞቹ የት እንደሚገኙና የቅብብሎሹን ሰንሰለት በማጥናት ነው። ማዕድናቱ ከግጭት የጸዱ መሆኑን ለማረጋገጥ ሲሉ አንጥረኞቹ ከየት እንደሚያገኟቸው በቅድሚያ እንዲያሳውቋቸው መጠየቅ መጀመራቸውን ዲራን አመልክተዋል። ይሁን እንጂ እንዲያው ብድግ ብሎ ከግጭት አካባቢዎች በጥቅሉ እጅን መሰብሰብና ወደ ሌሎች አካባቢዎች መዞር በእነዚያው የግጭት ሀገሮች ውስጥ ከጸብ የራቁ ጤናማ አምራቾችንም እንደሚጎዳ የተገነዘበው ኢንቴል ኮርፖሬሽን ኮንጎ ዲሞክራሲያዊት ሪፐብሊክን በመሳሰሉ ሀገሮች ውስጥ ሌሎች የሰብአዊ አገልግሎቶች መርሃ ግብሮችን ይደግፋል። በክልሎቹ ውስጥ ህጋዊ የሆኑ ማዕድን አውጪዎችን ሕይወት ማቅናት የሚችሉ መርሃ ግብሮችን እንደግፋለን። በኮርፖሬሽኑ ሰፊ ማህበራዊ ኃላፊነት መርህ መሰረት በነዚህ አካባቢዎች የተሻሉ እገዛዎችን ልናደርግ የምንችልባቸውን መንገዶችና አማራጮች እያጠናን ነው። በእርግጥ ከነዚያ የግጭት አካባቢዎች መውጣት የተሳናቸው ሌሎች ኩባንያዎች ማዕድናቱን አሁንም እየገዙ መሆኑን እንደሚያውቁ የሚናገሩት የኢንቴል ኮርፖሬሽኗ ካርላይን ዱራን እባካችሁ የማዕድናት ምንጮቻችሁን የእኛን ፈለግ ተከትላችሁ እንደገና ፈትሹ፣ የምታደርጉትን አጢኑ ሲሉ ይመክራሉ፣ ይጎተጉታሉ። በዚህ ጉዳይ ላይ እኛ የምንሰራውን ይበልጥ እያሳወቅንና ማድረግ የሚቻል መሆኑን እያስመሰከርን በሄድን መጠን ሌሎችም የአቅርቦት ምንጮቻቸውና የቅብብሎሹን ሰንሰለት ጤናማነት ወደ ማስተዋልና ማረጋገጥ ይገባሉ የሚል ተስፋ አለን። ምንም እንኳ ኢንቴል ይህንን ለማድረግ ብዙ ጊዜና ጥሪት እየከፈለ ቢሆንም የምርቱ ተጠቃሚዎች ላይ ግን ዋጋ ላለመጨመር መወሰኑን ጁራን አረጋግጠዋል። ንጹህ የመጠጥ ውሃን በማዳረስ በኩል ከሰሐራ በስተደቡብ ካሉ ሀገሮች ብዙዎቹ ከሚሌኒየሙ የልማት ግቦች መዳረሻ በእጅጉ ወደ ኋላ የቀሩ ይቀሩ ከመሆኑ ባሻገር ከእነዚያ ሀገሮች አንዱም የአካባቢ ጽዳት ግቦቹን እንደማይመታ የለንደኑ የአካባቢ ጽዳትና የሐሩር አውራጃ መድኃኒቶች ምርምርና ትምህርት ተቋም ሰሞኑን አስታውቋል። በአውሮፓውያኑ የዘመን አቆጣጠር በ2015 ዓመተ ምህረት ከአንድ ዓመት በኋላ ማለት ነው። ከዓለም ሕዝብ ሁለት ሶስተኛው ማለትም ሁለት ቢሊዮን ሰው የተሻለ የጽዳታ አገልግሎት ሳያገኝ እንደሚቀር የዓለም የጤና ድርጅትና የተባበሩት መንግስታት የህፃናት መርጃ ድርጅት በጋራ ባወጡት ሪፖርት ላይ አስፍረዋል። በሚሌኒየሙ የልማት ግቦች ላይ የሰፈረው 2015 ዓ ም ሲጠናቀቅ በዓለም ዙሪያ የመጸዳጃ አገልግሎት የማያገኘውን ሰው ቁጥር በ1990 ዓ ም ከነበረበት ደረጃ በግማሽ መቀነስ የሚል ነው። እናም ታዲያ በእንግሊዝ አጥኚዎች የቅኝትና የፍተሻ ውጤት መሠረት በሚቀጥለው የአውሮፓ ዓመት ከጥቁር አፍሪካ አንዱም ሀገር ይህንን ግብ መድረስ የሚያስችል መንገድ ላይ አለመሆኑን የቪኦኤዋ ጄሲካ በርማን ዘገባ ይጠቁማል። ባለፈው ዓመት ደብሊዩ ኤች ኦ እና ዩኒሴፍ አውጥተውት በነበረ የጋራ ሪፖርት የተሻሻሉ የውሃ ምንጮችን በማዳረስ በኩል ዓለም ግቡን መምታቱን አመልክተው ነበር። ይህ ማለት ከሚሌኒየሙ የልማት ግቦች አምስት ዓመት ቀድሞ የተገኘ ውጤት ተደርጎ ተወስደዋል ማለት ነው። ሆኖም ይህ ድምዳሜ አጨናባሪ ወይም መንገድ አሳች ነው ሲሉ አትላንታ የሚገኘው የኢመሪ ዩኒቨርሲቲው ሮሊንስ የማኅበረሰብ ጤና ትምህርት ቤት ተመራማሪ ማቲው ፍሪማን አሳስበዋል። ይህ ንጹህ የመጠጥ ውሃን የማዳረስ ግብ በአመዛኙ የተደረሰው ወደ ብልጽግናው ደፍ እየገቡ ናቸው በሚባሉት የእስያ ሀገሮች ውስጥ በመሆኑ በሌሎች የዓለም ክፍሎች ውስጥ ባለው እውነተኛ ገጽታ ላይ ሐሰተኛ ጥላ እንዲያደራ አድርጓል ይላሉ ፍሪማን። ቻይናና ህንድ በፈጣን የከተሞች መስፋፋት አካሄዳቸውና በመሠረተ ልማት አውታሮቻቸው ላይ ያፈሰሱት ነዋይ በተሻሻለ የውሃ አቅርቦት ችሎታቸው ላይ አስደናቂ ለውጥ ማሳየት እንዲችሉ አድርጓቸዋል። ስለዚህ የእነሱን ስኬት በጅምላው ስዕል ውስጥ አስገብተን ዓለም ያቀደውን ግብ መቷል ብለናል። ከሳሐራ በስተ ደቡብ ባለው አፍሪካ ግን ያን ግብ የመቱ ሀገሮች ጥቂት ናቸው። እነዚያ ጥቂት የሚባሉ ሀገሮች ጋምቢያ፣ ኮንጎ፣ ጋቦን፣ ማላዊ፣ ዩጋንዳ፣ ቡርኪና ፋሶ፣ ጊኒቢሳውና ስዋዚላንድ ናቸው። ዶክተር ሰገነት ቀለሙን አስታወሷቸው። በቀደም ለታ ይዤሎ ቀርቤ ነበር። ኢትዮጵያዊቷ ሳይንቲስት ዶክተር ሰገነት ቀለሙ ባለፉት ጥቂት ሳምንታት ፓሪስ ላይ ተጠርተው በሳይንስ ዘርፍ ለዓለም ላበረከቷቸው ግኝቶቻቸውና ለዕድገት ለጣሉት መሠረት የተባበሩት መንግሥታቱ የትምህርት የሳይንስና የባህል ድርጅት ዩኔስኮ እና ግዙፉ የውበት መጠበቂያ አቅርቦቶች አምራች ተቋም ሎሪያል ከሸለሟቸው አምስት ሴት ጠቢባን አንዷ ናቸው። ዶክተር ሰገነት በአንድ አጋጣሚ እንዲሁ ለአንድ ሌላ ሽልማት ተጋብዘው ሳለ ከደች ባለቤታቸው ጋር ያዩቸው ታዳሚዎች እኒህ አንድም ጥቁር፣ በዚያ ላይ ሴት፣ በእውኑ ከዓለም ጠቢባን ጎራ ተጥፈው ለሽልማት ይጠራሉ ብለው አልገመቱምና እንዲህ አሉ። በሁለት ሺ ስድስት ሳሸንፍ በሙሉ ሌሎቹ ነጮች በየተለያየው መስክ ሌሎቹ ነጮች ያገኙት ከኤሮፓ ና ከአሜሪካ ከምና ብዙዎቹ ከነ ቤተሰብ ያሸነፉት ከነ ቤተሰብ ስለተጠራን የመሰላቸው ነጭ አግብቼ ባሌ ያሸነፈን የመሰላቸው ና አዎ፣ የትኛውን ባሌ ሻሸነፈው ይልኝ ነበር። ኖ ነ እኔ ነኝ ያሸነፍኩት። ላ ከየት ደሽ? ከኢትዮጵያ ምን ሰርተሽ ነው የኢትዮጵያ ያሸነፍሽው? እኛ እኮ ሯጭ ብቻ እንዳላችሁ ነው የምናገሩ የነበረ ለኢትዮጵያ። አይ ቲንክ ጥሩ ነው ይሄ ሁሉ ምክንያቱም የሳይንስ ሯጭ ሆኖ ተገኙ እርሶ ደግሞ። አዎ። እና ሌላው ኢትዮጵያ ያለውን እንዲያውቅ ሌላም ሌላም ኢትዮጵያ መስተዋወቅ ልታረግ ልታደረግ እንደምትችል መተዋወቁ ጥሩ ነው አሁን ለምሳሌ ይሄኛው ሽልማት ትልቅ ሽልማት ነው የነበረ በጣም ብዙ ከበሬጅ ነበረው የመገናኛ ብዙሀን ሽፋን አዎ እና በጣም ጥሩ ነው ለሀገራችን ከኔም በላይ ዶክተር ሰገነት ሌሎችን ብዙ ሽልማቶችን አግኝተዋል ለሳይንሳዊ ምርምሮቻቸውና ለብዙ ሀገሮች እድገት ላበረከቷቸው ስራዎች ሁሉ ዶክተር ሰገነትን በሌላ አጋጣሚ ከሌሎች ታሪኮች ጋር ይሸለ መለሳለሁ ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬ ዝግጅት ተጠናቀቀ። ከምሽቱ ሦስት ሰዓት በአጭር ሞገድ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ብላችሁ ብትገቡ ልታነቡን፣ ልታዳምጡን አስተያየቶቻችሁንም ልትሰጡ ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ።